ትናንት ፓሪስ ውስጥ ጸረ ፖሊስ እንቅስቃሴዎችን በመቃወም ሰልፍ በወጡ ፖሊሶች ላይ የተሰነዘረው ጥቃት እያነጋገረ ነው። በዚህ ዕለት የፖሊሶችን ሰልፍ በመቃወም በተካሄደ ያልተፈቀደ ሰልፍ የተካፈሉ ሰልፈኞች አንድ የፖሊስ መኪና ሰባብረው ፈንጂ ወርውረውበት እንዲቃጠል ማድረጋቸው ባለሥልጣናትን አስደንግጧል አስቆጥቷልም። ፈንጂው ሲወረወር መኪናው ውስጥ የነበሩ ሁለት ፖሊሶች መኪናው ከመቃጠሉ በፊት ማምለጥ ችለዋል። አቃቤ ሕግ የግድያ ሙከራ ባለው በዚህ ጥቃት ላይ ምርመራ መጀመሩን አስታውቋል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ቤርናርድ ካዘነቭ እስካሁን በድርጊቱ የተጠረጠሩ አራት ሰዎች መታሰራቸውን፣ ሌሎች ተጨማሪ ተጠርጣሪዎችም ይያዛሉ ተብሎ እንደሚጠበቅም ተናግረዋል። የፈረንሳይ ጠቅላይ ሚኒስትር ማኑዌል ባልስ በጥቃት አድራሾቹ ላይ ጠንካራ እርምጃ እንደሚወሰድ አስታውቀዋል። ፖሊስ ትናንት በመላው ፈረንሳይ የተቃውሞ ሰልፍ ያካሄደው መንግስት ያቀረበውን የስራ ደንቦች ማሻሻያ በመቃወም ከቅርብ ወራት ወዲህ በሚካሄዱ የተቃውሞ ሰልፎች በፖሊስ ላይ የሚንጸባረቁ ጥላቻዎችንና የሚደርሱ ጥቃቶችን በመቃወም ነበረ። የፓሪስ ፖሊስ ኃላፊ ሚሼል ካዶ እንደተናገሩት ካለፈው መጋቢት አንስቶ በተካሄዱ ስልሳ ያህል በሚሆኑ የተቃውሞ ሰልፎች ከሁለት መቶ የሚበልጡ ፖሊሶች ጉዳት ደርሶባቸዋል። ምንም እንኳን ፖሊስ በህዝብ ዘንድ ያለው ተቀባይነት ከፍተኛ የነበረ ቢሆንም ጸረ መንግስት የተቃውሞ ሰልፎች መካሄድ በጀመረበት በመጋቢት ሁለት ፖሊሶች አንድ የ15 ዓመት ልጅ ሲደበድቡ የሚያሳይ ቪዲዮ በማህበራዊ መገናኛ ብዙኃን ከተሰራጨ በኋላ ጥላቻው ተጠናክሮ ቀጥሏል። የግራ ክንፍ ፖለቲከኞችም መንግስት ተቃውሞዎችን የሚያስተናግዱበትን መንገድ ክፉኛ እየተቹ ነው። የትርፍ ሰዓት ክፍያ ማካካሻ፣ የበዓላት ክፍያና ሰራተኞችን ማባረርና ቅጥርን የተመለከተው አዲሱ የስራ ደንቦች ማሻሻያ ላይ የሚካሄደው ተቃውሞ ቀጥሏል። በፓሪሱ በፕላስ ደ ላ ሪፐብሊክ ከቀጠሉት ሰልፎች በአንዱ ላይ የተካፈሉት እኚህ መምህርት ለውጥ እንዲመጣ ተቃውሞ አስፈላጊ ነው ይላሉ። አብዮቱን እፈልገዋለሁ። ስርዓታችንን መቀየር፣ ኃላፊዎቹንም ማባረር አለብን። እነሱን ከስልጣን አንስተን እንዴት መስራት እንዳለብን ራሳችን መወሰን ይኖርብናል። የስራ ደንብ ማሻሻያዎችን የሚቃወሙ ሰልፎችን ከሚጠሩት መካከል አንዳንድ የሰራተኛ ማህበራት ይገኙበታል። ከመካከላቸው አንዱ ጋይል ኩዋሪንተ የሚመሩት የሰራተኛ ማህበር ነው። ኳሪንተ እንደሚሉት ተቃውሞ ከቀጠለ መንግስት አስቸጋሪ ሁኔታ ውስጥ መውደቁ አይቀርም። እዚህ የሚሆነው ነገር ትኩረት የሚስብ ነው። የሚታየው በመጠኑም ቢሆን ያስፈራል። ለጉዳዩ ክብደት ለመስጠት በተማሪዎች በመብት ተሟጋቾች ና በሰራተኞች መካከል ህብረት መፍጠር ያስፈልጋል። ይህ ከተሳካ ደግሞ ተቃውሞ በዚህ አይቁምምና መንግስት ካሁኑ ለባሰ ችግር ራሱም ማዘጋጀት ይኖርበታል። ይሁንና መንግስት ስራ አጥነት እንዲቀንስ ይረዳል በሚለው በዚህ ማሻሻያ እንደሚገፋ ነው ያስታወቀው። የፈረንሳዩ ፕሬዝደንት ፍራንሷ ኦሎንድ ህጉን በሚመለከት ሀሳባቸውን እንደማይቀይሩ ደጋግመው አስታውቀዋል። ኦሎንድ እንደሚሉት ረቂቅ ህጉ ክርክር ተካሂዶበት ስምምነት ላይ ተደርሶ የጸደቀ በመሆኑ ስራ ላይ መዋሉ አይቀርም። አዲሱ የስራ ደንብ ማሻሻያ የህዝብ ድጋፋቸው ከቀድሞ በባሰ እየቀነሰ ለሄደው ለፕሬዚዳንት ኦሎንድ ለሁለተኛ የስልጣን ዘመን መመረጥ አለመመረጥ ወሳኝ እንደሚሆን ይገመታል።